Voice of America VOA Yeh, Radio I በ በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ አስር ሁለት ሺ አስራ ሁለት አመተ ምህረት ዝግጅታችን ጀመረ። ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሀረሪ ክልል አለ የድሬዳዋ ከተማ መስተዳድር አለ እንዲሁም ደግሞ ሶማሌ ክልል ምስራቅ ሐረርጌ ዞን በኦሮሚያ ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በእርሳቸው ብቻም ሳይሆን ለመሀል ከተማውም ራሱ የሚተርፍ ችግር ነው የሚመጣው ማለት ነው። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ናቸው። የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ያደረጉትን ስምምነት በተመለከተ የሚያብራሩበትን ዘገባ በአብይ ርዕስ ይዘን እንመለሳለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ ዜናውን የማንብላችሁ አዳንጭ ሳየ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 5274 የላቦራቶሪ ምርመራዎች 129 ሰዎች የኮሮና ቫይረስ ተገኝተባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3759 ደርሷል ሲል የአገሪቱ የጤና ሚኒስቴር አስታውቋል። ቫይረሱ የተገኘባቸው ሰዎች 50 ሴቶችና 79 ወንዶች ሲሆኑ 85 ሰዎች ከአዲስ አበባ፣ 11 ከትግራይ፣ 10 ከሶማሌ ክልል ሰባት ከደቡብ ክልል ስድስት ከአማራ አምስት ከኦሮሚያ አራት ከድሬዳዋ እና አንድ ሰው ከአፋር ክልል ናቸው። በተያያዘ ባለፈው 24 ሰዓታት ውስጥ ሁለት በሕክምና ማዕከል ውስጥ የነበሩ ታማሚዎች ህይወት አልፏል። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸውና ሕይወታቸው ያለፈ ሰዎች ቁጥር 63 ደርሷል። በሌላ መልኩ በትላንትናው ዕለት 111 ሰዎች 109 ከአዲስ አበባና ሁለት ከድሬዳዋ ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 849 መሆኑን የጤናው ሚኒስቴር ጠቁሟል። በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር ወደ 121 ከፍ ማለቱ ተገልጿል። ሰኔ 9 በተደረገ የላቦራቶሪ ምርመራ 12 ተጨማሪ ሰዎች ኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ሚኒስቴር አስታወቀ። አስራ አንዱ በአዲባራ ለይቶ ማቆያ የነበሩ እንደሆኑ አንዱ ደግሞ ከኢትዮጵያ ወደ አስመራ የተመለሰ ዜጋ መሆኑን የኤርትራ የጤና ሚኒስቴር ጨምሮ ገልጿል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 121 ደርሷል። ከእነዚህ 39 ሰዎች ከበሽታው ሲያገግሙ፣ 82ቱ በሆስፒታል ክትትል እየተደረገላቸው እንደሆነ የኤርትራ የጤና ሚኒስቴር አስታውቋል። በዩናይትድ ስቴትስ የፖሊስ አሰራር ለውጥ የማድረጉ ነጥብ ዛሬ በሀገሪቱ ምክር ቤት አብይ ቦታ ይዘውሏል። በሕግ መወሰኛው ምክር ቤት ያሉት ሪፑብሊካውያን ፖሊሶች በአሜሪካ መንገዶች ላይ ለሚፈጽሙት ተግባር ተጠያቂ እንዲሆኑ የሚጠይቅ የውሳኔ ሀሳብ አቅርበዋል። የሕግ መምሪያው ምክር ቤት ዲሞክራቶች ግን ፖሊሶች የሚፈጽሟቸውን በደሎች ለመገደብ የሚችል ውሳኔ ለማሳለፍ እየሰሩ መሆናቸው ታውቋል። ዩናይትድ ስቴትስ ውስጥ ፖሊሶች ጭካኔ የተሞላበት የማጥቃት ተግባር ይፈጽማሉ በሚል ቁጣ ዘል ህዝባዊ ተቃውሞው ለሳምንታት ያህል ሲካሄድ ከቆየ በኋላ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በፖሊሶች አያያዝ ላይ ለውጥ እንዲደረግ የሚያስችል ትዕዛዝ ትናንት ፈርመዋል። የአሜሪካ ድምፅ ዘጋቢ ፓትሲ ኪድዋ ክስዋራ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። ባለፈው ግንቦት አጋማሽ ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ ቁጥጥር ስር በነበረበት ህይወቱ ማለፉን ተከትሎ ዩናይትድ ስቴትስን የፖሊስ ጥቃትና ተቋማዊ ዘረኝነት ይወገድ በሚል የተቃውሞ እንቅስቃሴ ተወጥራ ከርማለች። ባለፈው ሳምንትም አትላንታ በሚገኝ የፈጣን ምግብ ቤት ሬይሻርድ ብሩክስ የተባለው ጥቁር አሜሪካዊ በነጭ ፖሊስ ተተኩሶበት ሕይወቱ አልፏል። ተቃዋሚዎች ምግብ ቤቱን በእሳት አጋይተውታል። ትናንትና ፕሬዚደንት ዶናልድ ትራምፕ የፖሊሶችን አሰራር የሚመለከት ማስፈጸሚያ ትዕዛዝ በህግ አስከባሪዎች ታጅበው ፈርመዋል። መጥፎ ፖሊሶች አሉ፣ ፕሬዚደንቱ በጣም ጥቂት ናቸው። ስለዚህ የሚወሰደው የለውጥ እርምጃ የመልካሞችን ፖሊሶች ስራ የማያደናቅፍ መሆን አለበት። ለፖሊስ የሚመደብ ገንዘብና ሌላም አቅም እንደ ማህበራዊ አገልግሎት ላሉ ሌሎች የሕዝብ ደህንነት ማስጠበቂያ ዘርፎች ይዛወር የሚሉትንም ጥሪዎች ፕሬዝደንቱ አይቀበሉም። አሜሪካውያን ሕግና ስርዓት እንዲከበር ይፈልጋሉ ይጠይቃሉም። ገልጸው አይናገሩት ይሆናል እንጂ የሚፈልጉት እሱን ነው። አንዳንዶች የሚፈልጉት እሱን መሆኑን ላያቁ ይችላሉ፣ ግን ይፈልጉታል። ፕሬዚደንቱ የፈረሙት ማስፈጸሚያ ትዕዛዝ የፖሊስ ስልጠና ማረጋገጫ እንዲኖር፣ ያለ አግባብ ኃይል ተጠቅመዋል ተብለው የሚወነጀሉ ፖሊሶችን ለመከታተል እንዲቻል የመረጃ ልውውጥ አሰራሩን ማጠናከር የሚሉትን ያካተተ ነው። የአእምሮ ጤናን የመሳሰሉ አገልግሎቶች እንዲጠናከሩም ይጠይቃል። ፕሬዝደንቱ በንግግራቸው የሚኒሶታ ፖሊስ ጆርጅ ፍሎይድ ላይ እንዳደረገው ያለ አንገትን አንቆ በቁጥጥር ስር ማዋል የፖሊሱ ሕይወት አስጊ ሁኔታ ካልተፈጠረበት በስተቀር መከልከል አለበት ብለዋል። የመወሰኛ ምክር ቤት ውህዳን ዲሞክራቶች መሪው ሴኔተር ቸክ ሹመር ግን የፕሬዝደንቱ ማስፈጸሚያ ትዕዛዝ በቂ አይደለም ሲሉ ተችተዋል። ፕሬዚደንት ትራምፕ በንግግራቸው የዘረኝነትን ጉዳይ አላነሱም። የፕሬዝደንቱን ንግግር ተከትሎ የዴሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደን በትዊተር በሰጡት አስተያየት ተቋማዊ ዘረኝነት በህብረተሰባችን በሁሉም ዘርፍ የሚታይ ነገር ነው፣ በህግ አስከባሪውም እንዲሁ ከስር መሰረቱ ነቅለን ለማውጣት ጠንክረን መስራት አለብን ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በህንድና በቻይና መካከል በተፈጠረ ግጭት ሀያ የህንድ ወታደሮች እንደተገደሉ ተዘግቧል። ግጭቱ የተከሰተው በሂማላያ ምድረ በዳ ላይ በሚገኘው ጋላዋን ሸለቆ በተባለው በምስራቅ ላዳክ ውስጥ መሆኑ ተገልጿል። በሁለቱም ሀገሮች መካከል ባለው የድንበር ጠብ እንዲህ አይነት ግጭት ሲከሰት በአምስት አስርተ ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። የወታደሮቻችን መስዋዕትነት በከንቱ እንደማይሆን ለሀገሪቱ ለማረጋገጥ እወዳለሁ ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በቴሌቪዥን ተናግረዋል። ስለ ግጭቱ ብዙም ግልጽ የሆነ መረጃ ባይኖርም የሁለቱም ሀገሮች ወታደሮች ከተራዘመ ጭቅጭቅ በኋላ በድንጋይና በብረት እንደተደባደቡ የህንድ ሚዲያ እንደሚለው ከሆነም አንዳንዶቹ ወታደሮች ወደ ወንዝ እንደተገፉ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣውሊዥያን ቻይና ከህንድ ጋር በሚያዋስነው ድንበር ላይ ሌላ ግጭት እንዲኖር አትፈልግም ሁለቱም ሀገሮች ችግሩን በዲፕሎማሲ እና በወታደራዊ መስመሮች በኩል ለመፍታት በቅርቡ እየሰሩ ነው ብለዋል። አሁን ደግሞ በተለያዩ ሀገሮች የኮሮና ቫይረስን ሁኔታ እንመለከታለን። የቻይና መዲና ቤይዥንግ አዲስ የተከሰተውን የኮሮና ቫይረስ መዛመትን ለመከላከል ስትል ዛሬ አዲስ እገዳዎች እንደንግጋለች። ብራዚል የቫይረሱ መዛመት በየቀኑ እየጨመረ መሆኑን ገልጻለች። በዩናይትድ ስቴትስ በኮሮና ቫይረስ የሞቱ ሰዎች ብዛት በአንደኛው የዓለም ጦርነት ወቅት ከሞቱባት ሰዎች የበዛ ነው ተብሏል። በዢንግ ውስጥ ከተወሰዱት የመከላከያ እርምጃዎች መካከል በርካታ የአገር ውስጥ አይሮፕላን በረራዎችን መሰረዝ፣ ጥብቅ የአካል መራራቅ ተግባር መፈጸም፣ በአንዳንድ የመኖሪያ ሰፈሮች የሚገቡ ሰዎችን የሰውነት ሙቀት መመርመርና እንዲመዘገቡ ማድረግ ይገኙባቸዋል። የብራዚል የጤና ባለስልጣኖች በ24 ሰዓታት ውስጥ 34,918 አዲስ የቫይረሱ በሽተኞች ማግኘታቸውን ገልጸዋል። ብራዚል ውስጥ በአሁኑ ወቅት 900,000 የኮሮና ቫይረስ በሽተኞች እንዳሉ ተገልጿል። ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ሆናለች። ቤዢንግ ባለፈው ሳምንት የቫይረሱ በሽተኞች ማግኘቷን ከገለጸች ወዲህ አሁን ቢያንስ 137 አዲስ በሽተኞች እንዳሏት ጠቁማለች። የብራዚል ፕሬዚደንት ጃይር ቦልሶናሮ የበሽታውን ክብደት በማቃለል የንግድ ተቋማት በራቸውን እንዲከፍቱ ሲያበረታቱ ቆይተዋል። በቀጠናችን ኮሮና ቫይረስ ከተዛመተባቸው መላ ሀገሮች 23 ከመቶዎቹ ከሙታኑ ደግሞ 21 ከመቶዎቹ ብራዚል ውስጥ ናቸው። የቫይረሱ መዛመት መጠንም ሲቀንስ አላየንም ሲሉ የፓን አሜሪካን የጤና ድርጅት ስራ አስኪያጅ ካሪሳ ኢቴን ትናንት ገልጸዋል። ከሞላ ጎደል በመላ የላቲን አሜሪካ ሀገሮች ያለው ሁኔታም ይህ ነው በማለትም አክለዋል። ፔሩም በኮሮና ቫይረስ መዛመት ክፉኛ ተጎድታለች። የሙታኑ ቁጥር ሰባት ሺህ መድረሱን ትላንት አስታውቃለች። የሆንድራስ ፕሬዚደንት ሁዋን ኦርላንዶ ሄርናንደስ የኮቪድ-19 በሽታ እንደያዛቸው ትላንት አስታውቀዋል። በዩናይትድ ስቴትስ ከሁለት ነጥብ አንድ ሚሊዮን በላይ የቫይረሱ በሽተኞች አሉ። የሞቱት ደግሞ አንድ መቶ አስራ ሰባት ሺህ እንደሆኑ ጆንስ ሆፕኪንስ ያወጣው አሃዝ አመልክቷል። በመጨረሻም ዜና እረፍት። በኢትዮጵያ የቦክስ ታሪክ ውስጥ ስመ ጥር ከሆኑት አንዱ የነበረው ሰይፉ መኮንን ወይም በቅጽል ስሙ ጢቦ ከዚህ ዓለም በሞት ተለየ። ሰይፉ መኮንን ሁለት ጊዜ ሀገሩን ወክሎ በኦሎምፒክ የቦክስ ውድድር ላይ ተሳትፏል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በዚሁ የስፖርት ሰው ህልፈት ዙሪያ አጭር ዘገባ ልኮልናል። ቀጥሎ ይቀርባል። አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን የቦክስ ስፖርት ከባድ ሚዛን ተወዳዳሪ ሰይፉ መኮንን ወይም በቅጽል ስሙ ጢቦ ለበርካታ ዓመታት በኩላሊት በሽታ በሕክምና ሲረዳ ቆይቶ ከትላንት በስቲያ በተወለደ በ67 ዓመት ዕድሜው በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። ሰዎች የአውሮያን ዘመን አቆጣጠር በ972 ዓ ም እና በ976 ዓ ም በሙኒክ ና ሞንቴሪያል በተካሄደው የኦሎምፒክ ውድድር ላይ ሰይፉ ጢቦ አገሩን ወክሎ ተወዳድሯል ሰይፉ መኮንን የቦክስ ስፖርት የጀመረው እንደ ኤሮያን ዘመን አጣጠር በ971 ዓ ም በዳግማ የምንሊግ ትምህርት ቤት ተማሪ በነበረበት ወቅት ሲሆን ልምምድ ያስጀምሩትም አሜሪካዊ አሰልጣኝ ኤድዋርድ ሳይመን መሆናቸውም የዚሁ አንጋፋ ቦክሰኛ ግለ ታሪክ ያተታል። የ973 ዓ.ም እንደ አውሮፓውያን ዘመን አቆጣጠር በአዲስ አበባ ላይ በተካሄደው የምስራቅና መካከለኛ የአፍሪካ ሻምፒዮና ውድድር ላይ በከባድ ሚዛን ለአገሩ የወርቅ ሜዳል አስገኝቷል። ለዚህም ከቀዳማዊ ኃይለ ሥላሴ እጅ ሽልማት ተበርክቶለታል። ለበርካታ ዓመታትም የኢትዮጵያ ብሔራዊ ቡድን የቦክስ አሰልጣኝ በመሆኑም አገልግሏል። ናይሮቢ ኬንያ በነበረበት ወቅትም የዓመቱ ምርጥ ቦክሰኛ በመሆኑም ተመርጧል። ከዚያም ወደ አሜሪካ በመምጣት በስፖርት አሰልጣኝነትና የአበበ ቢቂላ ማስታወሻ ማራቶን መስራችና አስተባባሪ በመሆን ለበርካታ ዓመታት አገልግሏል። ይኸው አንጋፋዊ ስፖርት ሰው በሕክምና ሲረዳ ቆይቶ ዳግም ላይ መለስ በሞት ተለይቷል። ቦክሰኛ ሰይፉ መኮንን የሁለት ልጆች አባት ነበረ። በአሜሪካ ድምፅ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 10 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በመጅሊስ ስር የሚቋቋሙ ተቋማት ሁሉ ፍቃድ ባይፈልጉ ለየብቻ በዚህ አዋጅ መሰረት ሕጋዊ እውቅና ሕጋዊ ሰውነት አግኝተዋል። እግዚአብሔርን ለማምለክ እና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል። የሰማችኋቸው ኡስታዝ አህመዲን ጀበልና ፓስተር ሀንፍሬ አሊጋዝ ናቸው በቅርቡ የሕዝብ ተወካዮች ምክር ቤት ስላጸደቃቸው የእምነት ተቋማትን የሚመለከቱ አዋጆች ከተናገሩት የተወሰደ ነው። ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በምስራቅ ኢትዮጵያ ተጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ተስማሙ። በአካባቢው ለሶስት ቀናት ጉብኝት ሲያደርጉ የነበሩት የጤና ሚኒስቴር ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በሶማሌ ክልል ደዋሌ ለይቶ ማቆያ ያለውን መጨናነቅ ለማስቀረት በለይቶ ማቆያው ያሉ 97 የኮሮና ቫይረስ ያለባቸው ሰዎች ወደ ሌሎች አካባቢዎች እንዲሄዱ መወሰኑንም አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው። በምስራቅ ኢትዮጵያ የሚገኙ የሶማሌና ሀረሪ ክልሎች እንዲሁም የድሬዳዋ አስተዳደርና በኦሮሚያ ክልል የምስራቅ ሐረርጌ ዞን የኮሮና ቫይረስን ለመከላከል የአካባቢውን የህዝብ ለህዝብ ትስስር ጥብቅነት ግምት ውስጥ በማስገባት ተቀናጅተው ለመስራት ተስማምተዋል። በአራቱም አጎራባች ክልሎች ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ስለ ስምምነቱ ይህን ብለዋል። እንግዲህ አሁን መታየት ያለበት እነዚህ ኮቪድ በሽተኞች አንድ ቦታ ከተገኙ ሌላ ቦታ የሚሄዱ ከሆነ ያው ንክኪው ስላለ በሄዱበት ቦታ በሽታው ሊባዛ ይችላል ማለት። ስለዚህ ክልሎች መናበብ አለባቸው። በተለይ ደግሞ አሁን ሀረሪ ክልል አለ፣ የድሬዳዋ ከተማ መስተዳድር አለ፣ እንዲሁም ደግሞ ሶማሌ ክልል ምስራቅ ሐረርጌ ዞን በኦሮሚያ ክልል ያለው። እነዚህ ተናበው የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በርሳቸው ብቻም ሳይሆን ለመሀል ከተማውም ራሱ የሚተርፍ ችግር ነው የሚመጣው ማለት ነው። ስለዚህ አንድ ቲምም አቋቁመናል አሁን እንዲናበቡ ለማድረግ መረጃ መላወጥ አንዱ ትልቁ ስራ ነው። በአንድ ቦታ የተገኘውን ለምሳሌ በሽተኞች ከአንድ ወደ አንዱ ይሄዳሉ፣ ኳራንቲን ከአንድ ወደ አንድ ቦታ ይሄዳሉ። እሱ መረጃ መላወጥ ብዙ ሰዎች በዚህ ከጅቡቲ የሚወጡት እነዚህ ክልሎች ላይ ነው ራሳቸውን ዲስትሪቢዩት የሚያደርጉት። የት እንደሚሄዱ ቤተሰቦቻቸው የት እንዳሉ በደንብ መናገር አስፈላጊ ስለመሆን መረጃ መላወጥ ጥሩ ነው። ከዚያ ውጪም ግን ባለሙያዎችን አንድ ቦታ ደህና ባለሙያ ካለ አንድ ቦታ ደግሞ የለም መቀየር አለ ባቸውም አንድ ቦታ ላይ ሕክምና ማዕከሎች ከሞሉ፣ አንድ ቦታ ላይ ደግሞ ብዙ ላይ ሆኑ ስለሚችሉ መረጃ በመለዋወጥ አብሮ መስራትና እንደ አንድ ኮሪደር እንደ አንድ ቀጠና አብሮ መስራት አስፈላጊ ይሆናል። ከክልሎቹ ባሻገር የፌዴራል ተቋማትም የኮሮና ቫይረስ እያስከተለ ያለውን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ ተቀናጅቶ መስራት አለባቸው ብለዋል። ከዚህ ባሻገር በደወሌ ለይቶ ማቆያ ጉብኝት አድርገው የነበሩት ሚኒስትር ዴኤታው የለይቶ ማቆያው የተጨናነቀ መሆኑን ገልጸው ለዚህም በለይቶ ማቆያው ያሉ የኮሮና ቫይረስ ያለባቸው ሕሙማን ወደ አራቱ ክልሎች እንዲሄዱ መወሰኑን አስታውቀዋል። 97 የሚሆኑ ትላንት ሆነ ያየናቸው አነስ ያለ ቦታ ላይ እንደው አመች ያለሆነ ቦታ ላይ ነው እየቆዩ ያሉት። ወደ 325 አካባቢ የሚሆኑ ደግሞ ሞስ ፕሮባብሊ ፖዚቲቭ ሊሆኑ የሚችሉ ንክክ ያላቸው አንድ ቦታ ላይ ነው ያሉት። እነሱም አስቸኳይ እርዳታ ያስፈልጋቸዋል። ከዛ ውጭም ደግሞ ገና እንደገቡ ወደ ሰባት መቶ የሚሆኑ ሰዎች አንድ ቦታ ላይ የተከማቸው አለ። እሱም የራሱ የሆነ ብዙ ችግሮች ሊያስከትል ይችላል። ስለዚህ በአስቸኳይ አሁን እንሰራለን ብለን ያሰብናቸው ነገሮች አንደኛ ዘጠና ሰባት የሚሆኑ ፖዚቲፎችን ኢሚዲየትሊ ነገ እናወጣቸዋለን ከዛ ማለት ነው እነሱም አራቱም ክልሎች ሼር ያደርጋሉ ብለን አስቀምጠናል። ግማሹ ወደ ጅግጅጋ ራሱ ሕክምና ሰንተር ስላላቸው እዛ ይወስዳል ነው ስላለ፣ ሌላውን ድሬዳዋ እንዲሁም ሐረሪ ክልልና ምስራቅ ሐረርጌ ዞን ውስጥ በየቦታቸው ያው የመጡበት ቦታ ስላለ እዛ እንዲሄዱ ወስነናል። እሱ ከነገ ጀምሮ ይደረጋል ማለት ነው። ከነኚህ ባሻገር ለቫይረሱ ተጋላጭ ናቸው የተባሉ 325 ሰዎች በአስቸኳይ ምርመራ ተደርጎላቸው ነጻ የሆኑት ወደ ትውልድ አካባቢያቸው፣ ሌሎቹ ደግሞ ወደ ለይቶ ማቆያዎች እንዲገቡ ይደረጋል ብለዋል። የሶማሌ ክልል የኮሮና ቫይረስን በመከላከል ረገድ ጥሩ ጥረት እያደረገ መሆኑን የገለጹት ዶክተር ደረጀ ከአቅሙ በላይ የሆኑበትን ጉዳዮች በትብብር መፍታት ይገባል ብለዋል። እስከ ሐምሌ ድረስም ወደ ሀገራችን የሚገቡ ሌሎች በርካታ ከስደት ተመላሾችም ሊኖሩ ይችላሉ ብለዋል። ከዚህ አንጻር የደወል የለይቶ ማቆያ መስፋፋት ያለበት መሆኑን ያሰመሩበት ዶክተር ደረጀ የለይቶ ማቆያዎችን ግንባታ በባለቤትነት የያዘው ጠቅላላ ሚኒስትር ተወካዮች ወደ አካባቢ መጥተው የመስፋፋቱን ስራ ይሰራሉ ብለው እንደሚጠብቁ ገልጸዋል። የሶማሌ ክልል ባለፈው ሳምንት በአንድ ቀን ብቻ 55 የኮሮና ቫይረስ ያለባቸው ሰዎችን ከደወሌ የለይቶ ማቆያ ማግኘቱን ተከትሎ የድጋፍ ጥያቄ ማቅረቡን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት የፌዴሬሽን ምክር ቤት ስድስተኛው ሀገር አቀፍ ምርጫ እስኪከናወን ያለው መንግስት በስልጣን ላይ እንዲቆይ ያስተላለፈው ውሳኔ ፖለቲካዊ ነው ሲል ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ከሰሰ። ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራም አስታውቋል። ፓርቲው ይህን በተመለከተ ባወጣው መግለጫ የፌዴሬሽን ምክር ቤት ሰኔ 3 2012 ዓ.ም ያሳለፈው ውሳኔ በሕግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ማለት ነው፣ ሲል የምክር ቤቱን ውሳኔ ይነቅፏል። መለስካቸው አመሃ ዝርዝር አለው። በምክር ቤቱ ውሳኔ ላይ የፓርቲው ስራ አስፈጻሚ ሰፊ ክርክር እንዳደረገ የሚያስታውሰው መግለጫ የፌዴሬሽን ምክር ቤት ሰኔ 3 ቀን 2012 ዓ ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው፣ ሲል የምክር ቤቱን ውሳኔ ይነቅፋል። አክሎም ከመነሻው ገዢ ፓርቲ ለሀገራችን የሚጠቅም አማራጭ ያላቸውን የፖለቲካ ፓርቲዎች ሙሉ በሙሉ ከሂደቱና ከውሳኔው አግሏል ሲልም ያማርራል። ውሳኔው የተሰጠውም የሥርዐቱ መጠቀሚያ ነው ባለው የሕገ መንግሥት ጉዳዮች አጣሪ ጉባኤና ለአዲስ አበባና ለድሬዳዋ ውክልና በነፈገው ፌዴሬሽን ምክር ቤት ብቻ መሆኑን ይናገራል። በባልደራስ አስተያየት ይህ ውሳኔ ሀገሪቱ ያለችበትን ውስብስብ ወቅታዊ ሁኔታ ያላገናዘበና በቀጣይም ከባድ አደጋ የሚጋብዝ አካሄድ ነው። ቪኦኤ፣ ይህ የፓርቲው ግንዛቤ በምን መሰረት ላይ የቆመ እንደሆነ እንዲያስረዳ የባልደራስ ለእውነተኛ ዴሞክራሲ ፓርቲን ሊቀመንበር አቶ እስክንድር ነጋን ጠይቆት ነበረ። ፌዴሬሽን ምክር ቤት የሕግ ትርጉም እንዲሰጥ ሀሳብ ቀርቦለት የሕግ ትርጉምም ለማድረግ ምሁራን ሰብስቦ ካነጋገረ በኋላ መጨረሻ ላይ ግን የፖለቲካ ውሳኔ አሳልፏል ሳል ሰጥተው የፖለቲካ ውሳኔ ከገዥው ፓርቲ ከመስከረም ሰላሳ በኋላ ማለትም ስልጣን ዘመኑን ማዳረግ የኢትዮጵያ ፕሬዚዳንት በመካበቃ በኋላ ስልጣኑ ሳይገደም ባልተወሰነ ጊዜ በስልጣን እንዲቀጥል የሚያደርግ ነው። ይሄ ደግሞ ሀገራችን ከህዋት ውድቀት በኋላ የጀመረውን የሽግግር ሂደት ወደ ዲሞክራሲያዊ ስርአት የምናደርገውን ሂደት ፈጽሞ ሙሉ ለሙሉ የሚያጠፋም። ሂደቱ ብዙ ችግሮች ያሉበት ነው ግን ሙሉ ለሙሉ የነበሩ ተስፋ አጨለመም ነበር ግን አሁን በዚህ መንገድ እስከ መጨረሻ የሚቀጥል ከሆነው ተስፋው ሙሉ ለሙሉ የሚችል መሆኑ እና በዚህ ሁኔታ ሀገርን ሰላም ስኖር ማድረግ አይቻልም። ከሽ ፓርቲ ላለፉት ሰላሳ ዓመታት ሀገሪቷን በበላይነት ባስተዳደረበት በተገዛበት መንገድ ሊቀጥል አይችልም እና እንደ ሀገር ከፍተኛ ኪሳራ ላይ ከፍተኛ ጉዳት ላይ እንወድቃለን የሚል ባልደራስ በወጣው መግለጫ የመፍትሄ ሀሳቦች ያላቸውንም ደርድረዋል። ሁሉን ኃይሎች ያላቸውን አካላት ያሳተፈ መፍትሄ አፈላላጊ ጉባኤ እንዲካሄድ የባለሙያዎች ባላደራ መንግሥት እንዲቋቋም የሚሉና የመሳሰሉ ነጥቦች በመፍትሄ ሐሳቡ ላይ ተመልክተዋል። መንግሥት በያዘው መንገድ የሚቀጥል ከሆነ ግን ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራ ባልደራት ያስጠነቅቃል። የሰላማዊ ሰልፉ ጊዜ በግልጽ ለምን አልተቀመጠም የሚል ጥያቄ ለሊቀመንበሩ ለእስክንድር ነጋ ቀርቦለታል። መስከረም ሰላሳ በፊት ገዢው ፓርቲ አሁን ያሳልፈውን ውሳኔ በጥሞና መርምሮ ማሻሻያ ያደርጋል የሚል ነው። ለዛ ጊዜ የሚሰጠው እንፈልጋለን ብዙ መፍትሄ ሀሳብ ብለን በቀርብ ነው ውስጥም በውጭ ለሚኖሩ ኢትዮጵያውያን ትብታ ኢትዮጵያውያን፣ ዓለም አቀፉ ማህበረሰብ የማገር ንገር ያለው ህዝብ የሚማጽነው እንዲመክረው ጥሪ ያቅርበናል። ስለዚህ እስከዛ ድረስ ንጠበቃለብን አ ይህንን ተማጽነው ይህንን ምክር አልቀበልም ብሎ ግን ከመስከረም ሰላሳ በኋላ አሁን ባስቀመጠው አቅጣጫ የሚሄድ ከሆነ ግን ዝም ብለን እጃችን መጣጥፍን ለና ሰው አይገባም ነው እንግዲህ፣ ምንድን ያስብ ነው። ከዛ በኋላ መቼ ነው ሰላማዊ ሰልፍ አስበና መቼ ይደረግ የሚለው እዛም ላይ ቅድመ ሁኔታዎች አስቀምጠናል። የመጀመሪያ ቅድመ ሁኔታ ምንድን ነው? የኮሮና ወረርሽኝ ሰላማዊ ሰልፉ በመደረጉ የሚስፋፋበት ሁኔታ መኖር የለም የሚልም ቅድመ ሁኔታ አስቀምጠናል። ስለዚህ ሰላማዊ ሰልፉ የሚደረገው የኮሮና ወረርሽኝ አደጋ በቀነሰበት ሁኔታ፣ ሙሉ ለሙሉ እንኳን ባይጠፋ ከፍተኛ አደጋ ሊያደርስ በማይችልበት ሁኔታ መሆን አለበት። ይሄንን ሰዎች ምን አስቀምጠናል አንዱ እንደገና ደግሞ ከመስከረም ሰላሳ በኋላ እንደዚሁ የኢትዮጵያን አንድነትና ሰላም መረበሽ ማናጋት የሚፈልጉ ጽንፈኛ ኃይሎች አሉ። እነሱም አጋጣሚውን እንዳይጠቀሙበት ቀዳዳ በማይከፍት መንገድ መሆን አለበት ብለን ብለን አስቀምጠናል። ጠቅላይ ሚኒስትር አብይ አህመድ ሰኔ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት በተወካዮች ምክር ቤት ተገኝተው ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች መልስ መስጠታቸው አይዘነጋም። በእለቱ ከተነሱ ጥያቄዎች መካከል በምርጫ ዙሪያ ለተነሳው ጥያቄ ምላሽ ሰጥጠው ሰጥተው ነበረ በመልሳቸው እንዳስገነዘቡት የምርጫ ቦርድን ጥያቄ መሠረት ያደረገ ሕጋዊ ምላሽ እንደሚሰጥ ነበር ያስረዱት። አክለውም የኮሮና ቫይረስ ዋናው እንቅፋት መሆኑን አስታውሰው ሁሉም ፓርቲዎች ጉዳዩን በትዕግሥት እንዲይዙት ጠይቀው ነበረ። የሚፎካከሩ ፓርቲዎች ትንሽ ትዕግሥት አድርገው ለጥቂት ወራት ዝግጅት አድርገው በሚሰጠን ጊዜ ገደብ ውስጥ ምርጫ ቦርድ ተዘጋጅቶ ሁሉም አክተር የሚያምንበት የሚስማማበት ዴሞክራሲያዊ ምርጫ አድርገን በምክር ቤት ውስጥ ሁሉም ድምፆች የሚሰሙበት ምክክሮች ይበልጥ በኃላፊነት ስሜት የሚደረጉበት ዴሞክራሲያዊ ውይይት መሠረት የሚይዝበት ኢትዮጵያ ዴሞክራሲ ለመገንባት የሚያስችል ፋውንዴሽን ያላት አገር መሆኗን የሚያሳይና የሚያረጋግጥ ምርጫ ብናካሄድ ለሁላችን ጠቃሚ ስለሆነ ለጥቂት ወራት ብለን ብዙ አመት ዋጋ ወደሚያስከፍል አላስፈላጊ ነገር ሳንሄድ በህግ አግባብ ጉዳዩን ብናየው ለሁሉም የኢትዮጵያ ህዝቦች የሚጠቅም ለፓርቲዎች የሚጠቅም ኢትዮጵያም ያላትን ናሽናል ኢንትረስት ለማሳካት የሚያግዝ ይመስለኛል። የፌዴሬሽን ምክር ቤት ውሳኔውን ካስተላለፈ በኋላ የተቃውሞ ድምፅ ካሰሙት መካከል የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ህወሀት እና ባልደራስ ለእውነተኛ ዲሞክራሲ ይገኙበታል። ህወሀት በክልሉ የተናጠል ምርጫ ለማካሄድ መወሰኑም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አማሃን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶ ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶ ሆርን ዶ ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትግራይ ክልልን ከኢትዮጵያ ገንጥሎ ሀገር ለማድረግ መስራት ዋና አላማና ግቡ ያደረገ ፓርቲ የመስራች ጉባኤውን አካሄደ። ራሱን የትግራይ ነጻነት ፓርቲ ብሎ የሰየመው ይህ ፓርቲ ባለፈው ቅዳሜና እሁድ በመቀሌ ከተማ የመስራች ጉባኤውን በማካሄድ የፓርቲው ህገ ደንብና ፕሮግራምን በማጽደቅ መሪዎቹን መርጧል። በፓርቲው ፕሮግራምና ተያያዥ ጉዳዮች ላይ ሙልጌታ ጽበሀ የፓርቲው ሊቀመንበር አቶ ግርማይ በረህን አነጋግሯል። የትግራይ ነጻነት ፓርቲ ውድብ ናጽነት ትግራይ ከሌሎች ፓርቲዎች በምንድን ነው የሚለየው በሚለው እስኪ እንጀምር። የትግራይ ነጻነት ፓርቲ ከሌሎች የትግራይ ፓርቲዎች የሚለይበት ዋናው ነጥብ ትግራይን ሀገር ለማድረግ በግልጽ እንደ አላማ አንግቦ የተነሳ ድርጅት መሆኑ ነው። እስካሁን በትግራይ የታዩ ድርጅቶች ትግራይን ሀገር እናደርጋለን ብለው የተነሱ አይደሉም። ይህንን ዓላማ እንድትይዙ እንደ ፓርቲም ለዚህ ጉዳይ እንድትቋቋሙ ያደረጋችሁ ዋና ምክንያት ምንድን ነው? እንግዲህ መነሻው ትግራይ ታሪክም ነው የትግራይ ፍላጎትም ነው። ከታሪክ ስንነሳ ትግራይ ትልቅ ሀገር ነበረች፣ የትልቅ ስልጣኔ ባለቤት ነበረች። ይሄ ስልጣኔም የአክሱም ስልጣኔ ተብሎ የሚታወቀው ነው። የአክሱም ስልጣኔ በተለያዩ የውጭና የውስጥ ምክንያቶች ከወደቀበት ጊዜ ጀምሮ ግን ትግራይ የገባችበት ሁኔታ የቁልቁለት መንገድ ነው ማለት ይቻላል። አንድ ያጣነው ነገር አለ ማለት ነው ምንድን ነው እሱ እስካሁን ያላገኘ ነው በድርጅታችን እምነት ከፍተኛ ስልጣኔ ያስመዘገብነው በነጻነት ትግራይ ማዕከል የሆነችበት መንግስት በኖረበት ዘመን ነው የቁልቁለት ሂደት ውስጥ የገባነው ነው ደግሞ ነጻነታችንን አተን በሌሎች ገዢዎች ተጽዕኖ ስር የገባንበት ወደ ኋላ ላይ ጭራሽ ሙሉ በሙሉ በሌሎች ገዢዎች ቁጥጥር ውስጥ የገባንበት ሁኔታ በመፈጠሩ ነው ስለዚህ ከዚህ ተነስተን መያዝ የምንችለው አቋም ወደ ራሳችን ለዓላዊነት እንመለስ የሚል ነው ስለዚህ አንዱ መነሻችን ታሪክ ነው ማለት ነው። ሁለተኛው መነሻችን አሁን ላይ ቆመን ራሱ ስናየው የትግራይ ህዝብ ፍላጎት አሁን ባለችው ኢትዮጵያ ውስጥ ሊሟላ ይችላል የሚለው ጥያቄ ነው። በእኛ እምነት ሊሟላ አይችልም። ሊሟላ የማይችልበት ምክንያት ምንድን ነው ብለን ስንነሳ ኢትዮጵያ ውስጥ የተለያዩ የፖለቲካ ኃይሎች አሉ። ኢትዮጵያን የአንድ ማንነት ሀገር የማድረግ ሙከራ፣ ሁለተኛው ኢትዮጵያ የተለያዩ ብዝሀነት ያለባት ሀገር ሆና ይህም ብዝሀነት ተቀብላ በኩልነት ላይ የተመስረታ አገር መሆን አለባት የሚል ነው። በሶስተኛ ደረጃ ልናስቀምጠው የምንችለው ጨርሶ አህዳዊም ባይሆን ጨርሶ ጨፍላቂም ባይሆን የተወሰኑ የኢትዮጵያ ብሔሮች ወይም ብሔረሰቦች ትልቅ ናቸውና እነሱ ዋናውን ድርሻ ይዘው ሌላው በዙሪያቸው አጫፋሪ ሆነው የሚኖርበት ሀገር የመፍጠር ሙከራ ያለበት ሀገር ነው። ስለዚህ እነዚህ ሶስት አይነት አስተሳሰቦች ኢትዮጵያን እስካሁን ድረስ የግጭት ማዕከል አድርገዋት ቆይተዋል። የእነዚህ አስተሳሰቦች ፍጭት ቀጣይ ነው። ፍጭቱን ደግሞ በዴሞክራሲያዊ መንገድ ማስኬድ ከባድ ነው፣ ምክንያቱም ዴሞክራሲያዊ መንገድ እንዲኖር የሚያግባባ በሀገርነት ዙሪያ አስተሳሰብ መኖር አለበት። ኢትዮጵያ የሚያግባባ የሀገርነት አስተሳሰብ መፍጠር ያልቻለች ሀገር ነች። የትግራይ ሕዝብ በታሪክም ትልቅ ስልጣኔ የነበረው እና የስልጣኔ ጮራን ምንነት የሚያውቅ ወደዛ መመለስ የሚፈልግ ነው። ይህን ለማምጣት ሰላም ያስፈልገዋል። ተቋሞችን መገንባት መቻል አለበት። በዚህም ዴሞክራሲን ማምጣት መቻል አለበት። ይህን ለማድረግ የግዴታ የራሱን ሀገር መገንባት አለበት። ለሶስት ሺህ ዓመታትን የተገነባውን አስተሳሰብ እንዴት አሁን መጥታችሁ እናንተ እንደ ፓርቲ ከሌላው የኢትዮጵያ ህዝብ እንዴት ልትለዩ ትችላላችሁ? መጀመሪያ የኢትዮጵያ የሶስት ሺህ ዓመት ታሪክ የሚባለው ላይ እኛ ያለን ግንዛቤ ትክክል አይደለም የሚል ሶስት ሺህ ዓመት የሚሞላ ታሪክ ያላት ኢትዮጵያ የለችም ብለን ነው ምናምን አክሱማውያን ኢትዮጵያ የምትባል በአሁኗ ሱዳን ውስጥ የነበረች ሜሮ የምትባል ግዛትን ያስገበሩ እንጂ ኢትዮጵያውያን አይደሉም። አክሱማውያን ኢትዮጵያውያን አይደሉም ብለን ነው የምናም። ስለዚህ ኢትዮጵያ ሶስት ሺ ዓመት ታሪክ ነው ያላት፣ አክሱም ኢትዮጵያ ናት የሚለውን አንቀብልም። በአጋጣሚ አክሱም የምትባለው ከተማ የአሁኗ ኢትዮጵያ ውስጥ ስለተገኘች የአሁኗ ኢትዮጵያ ሶስት ሺ ዓመት ታሪክ አላት የሚለው መሰረት የለውም። ስለዚህ የትግራይ ህዝብ ይቻ አሁን የምንኖርባት ኢትዮጵያ በ19ኛው ክፍለ ዘመን መጨረሻ አካባቢ የተቋቋመችው ኢትዮጵያ ውስጥ ማዕከልነት ያለው ኮርቶ የሚኖር ተከብሮ የሚኖር ህዝብ ሆኖ ያውቅ። በተወሰነ ደረጃ ይሄን ሊያገኝ የቻለው ከመራራ የትጥቅ ትግል በኋላ በተገኘ ፌዴሬሽን ቅርጽ የያዘ ኢትዮጵያ ውስጥ ነው። ይሄ ኢትዮጵያ ደግሞ ሀያ ምናምን ዓመት የቆየ ኢትዮጵያ ነው። ትግራይ ግዛትና በተጋሩ ህልና ላይ አደጋ ሲቃጣ እያየን ነው። እሱን እየተከላከል ነው ያለ ነው። እርስዎ እንዳነሱት ትጥቅ ትግል ተካሂዷል ለ17 ዓመታት። በዚህ ትጥቅ ትግል ደግሞ ወላጆቻችሁ፣ ወንድሞቻችሁ መስዋዕት ከፍሏል በተለያዩ የኢትዮጵያ ክፍሎች ይህንን የእነሱ መስዋዕትነት ግን መክዳት አይሆንም። ባለፈው የተካሄደው የ17 ዓመት የትጥቅ ትግል መነሻው ምንድን ነው የሚለው ማየት ነው። ይህን ጥያቄ ለመመለስ የሚያግዘን መነሻው ያኔ ትግራይ በከፍተኛ ጭቆና ውስጥ ስለነበረች ከዛም በፊት ቀዳማ ወያኔ እንደነበረ ታስታውሳለ። ስለዚህ የነዛ ትግሎች መነሻ ትግራይ ኢትዮጵያ ውስጥ ስላልተመቻት ነው። ትግራይ ኢትዮጵያ ውስጥ የነበራትን የታሪክ ከፍታ አጣ፣ በከፍተኛ ቁልቁለት ወርዳ ድህነት ውስጥ ድንቁርና ውስጥ ስለተዘፈቀች ከዛም አልፎ ረሃብ ቸነፈር የሚታይባት አገር ስለሆነች፣ ይሄ መሯቸው ይሄ ነገር መወገድ አለበት ብለው ቁርጠኛ የሆኑ ልጆቿ የጀመሩት ትግል ነው። ሶ ያ ትግል በዋናነት ትግራይን የማዳን ትግል ነው እንጂ የኢትዮጵያን የማዳን ትግል ተደርጎ መውሰድ የለበትም። ስለዚህ ያን ትግል የመሩ እዛ ትግል ላይ የተለያየ አስተዋጽኦ ያደረጉ አካላት መነሻቸው ትግራይን ማዳን ነው። ትግሉ ሄዶ ድል ካረገ በኋላ የመጣው ነገርም ትግራይ ሀገር መሆን የለባትም የሚል አይደለም። ምክንያቱም ከድል በኋላ የተጻፈው ህገ መንግስት አይደለም ለትግራይ፣ ለሌሎቹ የኢትዮጵያ ብሔሮችና ብሔረሰቦችም ከፈለጉ አገር መሆን እንደሚችሉ ያረጋገጠ ህገ መንግስት ነው። ያ ህገ መንግስት እንደዛ እንዲሆን የተደረገበት ምክንያት ምንድን ነው? የትግራይን ትግል ያካሄዱ ወገኖች ኢትዮጵያን እንደ አዲስ እንሞክራት ነው እንጂ ያሉት ምርጫችን ኢትዮጵያ ብቻ ነች አይደለም ያሉ። አሁን ኢትዮጵያን እንደ አዲስ እንሞክራትና የምትስማማ የምትመች ከሆነች እሰየው፣ ካልሆነ ግን ህገ መንግስታዊ መብታችንን ተጠቅመን ትግራይን ሀገር ማድረግ እንችላለን የሚል ትግል ነው ለውጤት የበቃው። እዛው ላይም ህወሓት ራሱ ትግራይን ሀገር ለማድረግ ነው የተነሳሁ ተብሎ በመሀል ሀገር ሰዎች ሲወቀስ ነው ይኖረው እስካሁንም ድረስ ይወቀሳል። የወላጆቻችን ከየቤተሰቡ የተሰዉ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ጥያቄ የነበረው ትግራይን የማዳን አስፈላጊ ከሆነም ትግራይን ሀገር የማድረግ ነው የነበረው። አሁንም ተመልሰን ልክ እናንተን ወደ ትግል የገፋችሁ የትግራይ የግዛት አለመጠበቅ የትግራይ ልጆች ህይወት፣ ንብረት አለመጠበቅ እየታየ ነው ኢትዮጵያ ውስጥ በግልጽ አፍጦ። ስለዚህ ተመልሰን እናንተን ወደ ትግል ወዳስገባችሁ ሁኔታ ውስጥ ነው የገባ ነው። ስለዚህ የእናንተ ትግል እንሞክረው ያለው ኢትዮጵያ ሚረባ ነገር ስላላመጣ፣ ልክ እናንተም እንዳስቀመጣችሁት የቀረን አማራጭ የራሳችንን ጎጆ ቀልሰን ይችን ትግራያችንን ሀገር አድርገን በሙሉ ነጻነት በራሳችን አቅም የምንፈልገውን ጉዞ መጀመር ነው ነው እያልን ያለ ነው እ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር የተዛመደ ነው የተዋለደ ነው አብሮ የመኖር ባህል ያዳበረ ህዝብ ነው። ይህንን ህዝብ ይቀበለናል ብላችሁ ታምናላችሁ? ይህንን ሀሳባችሁ የናንተ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር አብሮን የኖረው ትክክል፣ ለረጅም ዘመን አብረን ኖረናል። በዚህ ምክንያትም ተጋብተናል፣ ተዋልደናል። ይሄ ነገር ትግራይ ሀገር ስትሆን ይቋረጣል ወይ ነው ጥያቄው መሆን ያለበት። አይቋረጥም፣ ይቀጥላል። አብረን ስለኖርና አይደል የመጣው በሂደትም አብረን ነው የምንኖረው። ኢትዮጵያ ውስጥ ካሉ ህዝቦች ጋር አይደለም። ዓለም ራሷም ወደ አንድ መንደርነት እየመጣች ነው። ኢትዮጵያውያን አውሮፓውያን እያገቡ አይደለም እንደ አሁን። ስለዚህ ይቀጥላል። ይሄ እዚህ ላይ ስጋት መፈጠር ያለበት አይመስለኝም። ስለ ተጋባን አብረን ስለኖርን፣ ግን ለዘላለሙ አብረን መኖር አለብን ወይ ነው ጥያቄው። ለዘላለሙ አብረን እንድንኖር የሚያደርገን እስካሁን የመጣንበት ሂደት ከተስማማን ከተመችን ለሁላችንም ነው። ይሄ የለም አልታየም። ወደፊትም አብሮ ሊያኖረን የሚችል ሁኔታ ስለሌለ ህዝባችንን ካስረዳ ነው ይቀበለናል። ለምን አይቀበልንም? ህዝባችን የሚፈልገው ሰላም፣ ልማት፣ ዴሞክራሲ ነው እንጂ ኢትዮጵያዊነትን ብቻ አይደለም የሚፈልገው። ኢትዮጵያዊነትን የሚፈልገው ይህን እስከሰጠው ድረስ ነው። እስካሁን ድረስ አልሰጠውም። ወደፊትም እንደሚሰጠው ምንም ማረጋገጫ የለም። ስለዚህ የራስህን ሀገር ፈጥረህ በራስህ ፍላጎትና በራስህ አቅም ሰላምህን ዴሞክራሲህን ልማትህን ማምጣት ነው የሚሻልህ ስንለው ለምን አይቀበልም? አሁንም እኮ ራሱ ይብዛ የሚነስም እንደ ሀገር ነው ትግራይ እየኖረች ያለችው እንጂ ኢትዮጵያ ውስጥ ያለው ሁኔታ ትግራይን ወደ አደጋ የሚገፋ ትግራይን ለማጥፋት የሚንቀሳቀስ ሆኗል በግልጽ እሱን እየመከትን እንደ ሀገር ነው እየኖርን ያለን። ተጨባጭ ነገሩ ወይም እየተፈጠረን ያለ ቀደም ብለው በተነሱ ሀሳቦች ተቃውሞ ያላቸው በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በቅርቡ አነጋግረን የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ሙልጌታ አጽቡሃ መቀለም። ሙልጌታ ጽባሃን ለዘገባው እናመሰግናለን። በዘገባው ላይ እንደተጠቀሰው በዚህ ጉዳይ ላይ የሌሎችን ሰዎች አስተያየት አካቶ ተጨማሪ ዘገባ በቅርቡ ያስደምጠናል። አድማጮች፣ የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ይችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ኢትዮጵያውያን በአሜሪካ በዛሬው ኢትዮጵያውያን በአሜሪካ ዝግጅታችን ሳምንት ወደ ጀመርነው ወደ ዋሽንግተን ዳላስ ኢንተርናሽናል እና ወደ ሬጋን ናሽናል አውሮፕላን ማረፊያዎች እንወስዳችኋለን። በኮሮና ቫይረስ ወረርሽኝ የተነሳ በአሜሪካ አየር መንገዶች ላይ በደረሰው የኢኮኖሚ ቀውስ ምክንያት ስራቸውን ላጡትና ስራም ላይ ሆነው ስለወደፊቱ የስራ ዋስትናቸው ስጋት ስላደረባቸው ኢትዮጵያውያን የተዘጋጀ ዘገባ ነው። ተከታዩ ክፍል ዛሬ ይቀርባል። ደረጀ ደስታ ነው ያዘጋጀው። ያው ሁሉም አሁን ትኩረቱ በሽታው ላይ ነው። በቃ በሽታው እስከ መቼ ይቀጥላል? እንዴትስ ነው ሊወገድ የሚችለው? በዚህ አይነት ሁኔታ እስከ መቼ ነው መቀጠል የሚቻለው? የምለውን ነው እንግዲህ የምንነጋገረው ወቅታዊ አጀንዳው ኤ ነው ዎ፣ ኮረና ብዙ እያነጋገረ ነው። የሰማናቸው በዋሽንግተን ዳላስ ኢንተርናሽናል አውሮፕላን ማረፊያ የሚሰሩትን አቶ ግርማሽ ፈራውን ነበር። ባለፈው ሳምንት በኮሮና ቫይረስ ሳቢያ በአየር መንገዶች ላይ በደረሰው የኢኮኖሚ ቀውስ በአውሮፕላን ማረፊያዎችና በአየር መንገዶች በሚሰሩ ኢትዮጵያውያን ሰራተኞች ላይ የደረሰውን ከስራ የመቀነስ ችግር ለመቃኘት ሞክረናል። ሳምንት እንደተመለከትነው ነው በቅነሳው በአብዛኛው የተጎዱት በየአውሮፕላን ማረፊያዎቹ ለተለያዩ ድርጅቶች ተቀጥረው የሚሰሩ ሰራተኞች እንጂ ለአየር መንገዶች በቀጥታ የሚሰሩትን ሰራተኞች ያልተመለከተ መሆኑንም ተመልክተናል። ይሁን እንጂ ከአየር መንገዶቹ ባለስልጣናት በመውጣት ላይ የሚገኙ መግለጫዎች የአየር ትራንስፖርት ዘርፍ በጠቅላላው ብርቱ ኪሳራ እየገጠመው መሆኑን የሚገልጹ ናቸው። ምክንያቱም አውሮፕላን ማረፊያዎቹ አሁንም ባዶ ናቸው። በዋሽንግተን ዳላስ የሚሰሩት አቶ ደረጀ ኪዳኔ እንዲህ ብለዋል። አሁን ለምሳሌ በዚህ ሰዓት ላይ ሰው ወጣ እቱ የሚንቀሳቀስበት ነው። ትምህርት የተዘጋበት ሰዓት ነው። የቢዚ ታይም ነበረ በዚህ ሰዓት ደህና በነበረበት ሰዓት ጊዜም ፋታ የማታገኝበት ሰዓት ነበረ ሰዓት እና ኢሚግሬሽን ጋር ምክንያት እንኳን ስፋታ ሰውም የለም ሆና መስሏል ቤቱ ማለት ይቻላል ኤርፖርቱ። ዓለም አቀፍ የአየር ትራንስፖርት ማህበር ጁን 9 2020 ባወጣው መግለጫ እንዳመለከተው በዚህ አመት የዓለም አየር ትራንስፖርት ከገቢው 84 ቢሊዮን ዶላር ኪሳራ እንደሚያጣ ይጠበቃል። ኢንዱስትሪው ባለፈው አመት 415 ቢሊዮን ዶላር ገቢ የዛቀ ሲሆን በዚህ አመት ግን በየቀኑ 230 ሚሊዮን ዶላር ኪሳራ እየደረሰበት መሆኑን ገልጠዋል። ኮሮና ቫይረስ በዚህ ዓመት ቢያንስ ሁለት ነጥብ ሁለት ቢሊየን የሚሆኑ መንገደኞችን ከአውሮፕላኖች ላይ እንዳይሳፈሩ አስቀርቷል። መንገደኛ አልባ የሆኑ አውሮፕላን ማረፊያዎች ስራ በሚበዛበት በዚህ የበጋ ወቅት እንኳ ገና ባዶ ናቸው። ያለማቋረጥ 24 ሰዓት በሚሰሩ በእነዚህ ኤርፖርቶች ውስጥ ፈረቃ ወይም ሺፍት እየገቡ የሚሰሩ በርካቶች ነበሩ። ያ አሁን የለም። አቶ ደረጀ ይህን ሲገልጹ እንዲህ ብለዋል። ሽፍቶቹ ራሳቸው የመጀመሪያው ሺፍት ወደ አራት ሰዓትና አንድ ሰዓት ተኩል ደቃው አካባቢ ኤፒኤም የሚገባው አራት ሰዓት ፓንች ያደርጋል፣ ስራ ይጀምራል። አስራ ሁለት ሰዓት ይወጣል፣ አስራ ሁለት ሰዓት ተኩል። አስራ ሁለት ሰዓት ተኩል ወጥቶ እንደገና የሚገባ ሀያል አንድ ሰዓት። ከዛ ቀደም ብሎ ከአስራ ሁለት ሰዓት ተኩል በፊት ቀደም ብሎ የሚገባ ሀያል ወደ ሶስት አራት እንትን አለ። ማታ ሁሉ የሚሰሩ ሀይሎች አሉ። ፋታ ፋታ አይኖረውም ነበረ ኤርፖርቱ። ከስራ ለተፈናቀሉ ሰራተኞች የስራ መፈለጊያ ወይም መቋቋሚያ የሚሆን መንግስት የአንኤምፕሎይመንት ድጎማ ይሰጣል። በዚህ ብዙዎቹ ተጠቃሚ ሳይሆኑ እንዳልቀሩ በዋሽንግተን ዳላስ አውሮፕላን ማረፊያ የሚሰሩት አቶ ግርማ ሽፈራው ይናገራሉ። አዎ፣ እዚህ ላይ እንግዲህ አብዛኞቹ አንኤምፕሎይመንት እንደሞሉ ነው የምታውቀው። አንኤምፕሎይመንት የሞሉት ያገኙ እንዳሉ የተለያዩ መረጃዎች አሉ። ከዛ ባሻገር ከዚህ በፊት አንድ ሺ ሁለት መቶ ዶላር ለእያንዳንዱ እንድደርስ ተደርጎ ነበረ። ይሄ አብዛኛዎቹ ደርሷቸዋል። ነገር ግን በቼክ የሚመጣላቸው የተወሰኑ ሰዎች እንዳልደረሳቸው እስካሁን መረጃዎች አሉን። በተረፈ ከዚህ ውጪ እንግዲህ ሌሎች እርዳታ የሚባሉ ነገሮች የሉም። ቀደም ምስል እንደገለጽኩል አብዛኛው ኢትዮጵያዊ እምነቱ በስራ በመሆኑ ከመስራት ውጪ ፉድስታፍ ሌሎች ሌሎች እርዳታዎችን ሁሉ አብዛኛው ኢትዮጵያዊ ከመንግስት አይቀበልም። በእውነት አሁን ይሄ አስቸጋሪ ነገር ስለመጣ አንኤምፕሎይመንት የሚባለውን የሙላ እንጂ አብዛኛው ኢትዮጵያዊ ከመንግስት እርዳታ ለመቀበል ፍላጎትም የለውም። ዓላማዎችንም አይደለም አብዛኛው ጠዋት በሌሊት ይወጣል ሁለት ስራውን ይሰራል ይገባል ሁል ጊዜ በስራ ላይ የተመሰረተ ነው ኑሯችን መረጃዎች እንደሚያሳዩት ከስራ ለተገለሉትም ጭምር እንዲሆን ታስቦ በቢዝነስ ተቋምነት ለሚሰሩት ከተሰጠው ገንዘብ ውስጥ ዋሽንግተን ዳላስ ኤርፖርት ከ141 ሚሊዮን ዶላር በላይ የተሰጠው ሲሆን ሬጋን ናሽናል ደግሞ ያገኘው 85 ሚሊዮን ዶላር ነው። ከዚህ ውስጥ ምን ያህሉ ኢትዮጵያውያን ለተካተቱበት የሰራተኞችም ሆነ የስራ አጦች ድጎማ እንደሚውል ግልጽ መረጃ አልተገኘም። አት ሊስት መንግስት አስፈላጊ የሚሆነው ድጎማ ይደጉማቸዋል ጎማ ነው የሚኖሩት። ነገር ግን ስራ የለመደ ሰው ትላንትና፣ ብዙ መሯሯጥ የለመደ ሰው ዛሬ ቤት ውስጥ ተታፍኖ ሲቀመጥ ያው እንትን አለ። ግን በቫይረሱ የተጋለጡ ስራ ማጣት ለችግር የሚያጋልጠውን ያህል በዚህ ወቅት ስራ ላይ መሆንም ለችግር የሚያጋልጥ ነገር መሆኑ አልቀረም። በተለይ ከተለያዩ ዓለማት የሚመጡ መንገደኞች ጋር ፊት ለፊት አገር አቋርጦ ከመጣው ቫይረስ ጋር ቀድመው የሚጋፈጡ እነዚሁ በየኤርፖርቶች ዙሪያ የሚሰሩ ሰራተኞች መሆናቸው ይታመናል። በዚህ የተነሳ ለቫይረሱ የተጋለጡና ችግር የገጠማቸው ኢትዮጵያውያን ይኖሩ ይሆን? አቶ ግርማ ቁጥርና ስማቸውን መግለጽ አለመቻሉን ጠቅሰው ይህን ብለዋል። አሁን በተወሰነ መልኩ እንግዲህ ስማቸውን መግለጽ ባያሻም በበሽታው የተያዙ ጓደኞቻችንም አሉ፣ ኢትዮጵያውያኖችም አሉ። የተወሰኑትም ተይዘው ሁሉ ያገገሙም ወንድሞቻችን አሉ። በዚህ ረገድ ለእግዚአብሔር ምስጋና እናቀርባለን። ባለንበት አካባቢ ይሄን ያህል ብዙም የፈለጡ ባይኖሩም የተወሰኑት ግን በማገገም ላይ ያሉ መሆናቸውን ነው የምንረዳው። አየር መንገዶችም እንዲሁ እያገገሙ ይመስላል። ነገሮች ጨልመው አልቀሩም። በተለይ የአገር ውስጥ መንገደኞች ቁጥር ቀስ በቀስ እያንሰራራ ነው። የአሜሪካ አየር መንገድ ባለፈው ሚያዝያ 32 ሺህ የነበሩ መንገደኞቹ ቁጥር በግንቦት ወር ወደ 114 ሺህ ማደጋቸውን ገልጾ የሐምሌው ደግሞ የዓለም አቀፍ መንገደኞችን ጨምሮ በጣም ብዙ መንገደኞችን ለማስተናገድ መዘጋጀቱን አስታውቋል። ሌሎችም እንዲሁ የመንገደኞች ቁጥር እየጨመረ ስለመምጣቱ ተስፋ ማየታቸውን አሳውቀዋል። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ቀን። ደረጀ ደስታን እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስታውሳችሁ 202 205 9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ተከታዩ ዝግጅት ዴሞክራሲ በተግባር። የኢትዮጵያ የሕዝብ ተወካዮች ምክር ቤት ሰኔ 5 2012 ዓ ም ባካሄደው 16ኛ መደበኛ ስብሰባ ላይ ካጸደቃቸው የኢትዮጵያ እስልምና ጉዳዮች ምክር ቤትንና የወንጌል አማኞች አብያተ ክርስቲያናት ምክር ቤትን ህጋዊ ሰውነት የሚያጎናጽፉ አዋጆች ይገኙበታል። እነዚህ አዋጆች መጽደቃቸው አስደሳች መሆኑን የሚናገሩ የእምነቱ አባቶች ይህ ቀን ላይ ለመድረስ ለዓመታት የተሻገረ ልፋት መጠየቁንም ያውሳሉ። ሀብታሙ ስዩም ዝርዝሩን ያስደምጠናል። አዋጅ 1206 ህዝባር 2012 ለኢትዮጵያ የእስልምና ጉዳዮች ምክር ቤት ህጋዊ እውቅናን የሰጠው አዲስ አዋጅ ቁጥር ነው። ይህ አዋጅ የወጣ ዘንድ የእምነቱ ተከታዮች ዓመታትን በወሰደ ጥረት ውስጥ እንደማለፋቸው ምላሹ በጎ ሆኗል። ኢትዮጵያ እስልምና ምክር ቤት በነበረው ህጋዊ ቁመና ላይ የእምነቱ ተከታዮች ቅሬታ ነበራቸው። በፍትሐ ብሔሩ አዋጅ ላይ በግልጽ እንደተቀመጠው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ያሉ ሃይማኖቶች እንደ ማንኛውም ማህበር ግለሰቦች፣ አሁን ባለው የሲቪክ ማህበር ሁለት ሰዎች ማህበር ማቋቋም ይችላሉ። ቀደም ባለው አምስት ሰው። በዚያ መሰረት የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፍቃዱ የሚታደስ መስራቾች ያሉት ስራውን መንግስት የሚቆጣጠረው እንደማንኛውም ኤንጂኦ ሆኖ የነበረበት ነው። ሚዲያ ላይ እና በሰው አምሮ ውስጥ ወኪልና በዘላቂነት የተቋቋመ ማህበር ነው የሚመስለው። ህጋዊ ሰውነቱ የመነጨው ከዚህ ከብሔር ላይ በኋላ ላይም በሁለት ሺ ሁለት ድረስ የፍትህ ሚኒስትር ነው በየሶስት አመቱ ፍቃዱን የሚሰጠው። የታሪክ ተመራማሪውና በኢትዮጵያ ሙስሊሞች የቅርብ ጊዜ ትግል ውስጥም ስማቸው በቀደምትነት ከሚነሱት መካከል አንዱ የሆኑት ኡስታዝ አህመድ ማቅበል ናቸው። በሳቸው እይታ የቀደመው አሰራር ለምክር ቤቱ ጎታች ሁነቶችን የፈጠረ ነበረ እና ጉዳዮች የጠቅላይ ምክር ቤት ለምሳሌ ሺ ስምንት እንደ አውሮፓ አቆጣጠር የወሰደውን ፈቃድ እኔዛ ከወድ ያለ እሺ ላይ ለምሳሌ ብናይ ፌዴራል መግሊስ ላይ የተወክሎ የመጡ አስራ ሶስት ሰዎች በመስረቻ ጽሁፍ ላይ ቃለ ጉባኤ ላይ ፈርመው ሰርተፊኬቱን ይሰጣቸዋል። ለፌዴራል ጉዳይ ደንባለው ፍትህ ሚኒስቴር በዛ መሰረት የሚሰሩትን እንትን ለመንግስት ሪፖርት ያደርጋሉ። የሚሰሯቸውን ስራዎች ያመለክታሉ። እንቅስቃሴ ለማድረግ የባንክ አካውንት እንኳን ለመክፈት ሲቲ ሚኒስትር በኋላ ላይ ፌዴራል ጉዳይ ደብዳቤ ጽፎ እፈቱለት ሲል ነው እንትን የሚሉት። በአመት ውስጥ ምን ያህል ገንዘብ አገኘ፣ ገንዘቡን ምን ላይ ዋለ፣ ምን ለመጣት ለመስራት አቀደ፣ ለምን መልኩ ይህን ነገር ከሆነው የሚለውን እያንዳንዱን እንቅስቃሴውን ለመንግስት ሪፖርት የማድረግ ግዴታ እንጥርበት የኢትዮጵያ እስልምና ጉዳዮች ምክር ቤት የተቋቋመበት የቀደመ ሕግ የተዋቸውን መሰናክሎች በመዘርዘር መንግስት መፍትሄ እንዲሰጠው በተደጋጋሚ ጠይቋል። መንግስትና ምክር ቤቱ ፍጥጫ ውስጥ የገቡባቸው አፍታዎችም ጥቂት አይደሉም። ኡስታዝ አህመድ አንዱን ያስታውሱናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ላይ ፕሬዚዳንት የነበሩት ግለሰብ ሼክ አመን የሚባሉት በነበሩ ሰዓት ላይ አናድስም። ለምንድን ነው የሃይማኖት እኩልነት ተብሎ ህገ መንግስት ወጥተዋል? ለምንድን ነው የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፈቃዱ እንዲታቀስ የሚደረገው? ለምን እንደ አቻ ተቋም አይሆንም? ከም በኋላ አናደስም ብለው መንግስት ያስገቡት ደብዳቤ ነው። ይቻላል እዚያ ምክንያቱም መንግስት ደግሞ ማታደሱ ከሆነ እንዘገዋለን። ምክንያቱም የቆመችበት የህግ ፍቃድ ይሄንን ነው ብሎ እስከዚህ ደረጃ ድረስ የዛሬ ሰባት ዓመታት ግድም ገንፍሎ በወጣው የኢትዮጵያ ሙስሊሞች ተቃውሞ ወቅት ከቀረቡ ጥያቄዎች አንዱ የምክር ቤቱ ህጋዊ አቋም እንዲሻሻል የሚጠይቀው ነው። ከአዎንታዊ ምላሽ ይልቅ የኃይል ምላሽ ተከትሎ ኡስታዝ አህመድን ጀበልን ጨምሮ በርካታ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ለእስር ተዳርገዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር የተለቀቁት የኮሚቴው አባላት ጠቅላይ ሚኒስትሩን ባገኙበት አጋጣሚ በቅድሚያ ካቀረቡላቸው ጥያቄዎች መካከል አንዱ ለዓመታት የቆየው ይኸው የምክር ቤቱን ህጋዊ አቋም የሚመለከት ጥያቄ ስለመሆኑ የነገሩን ኡስታዝ አህመድ ጀበል አዋጁ መውጣቱ የፈጠረውን መልካም እድል ያውሳሉ። ሆኖም አዋጁ ብቻውን ግን በቂ አለመሆኑን ይናገራሉ። አዋጁ ብቻውን በቂ አይደለም። አሁን እንዳለው ሂደት ተቋሙን እውቅና ሰጥቶታል፣ ህጋዊ ሰውነት ሰጥቶታል። ግን መንግስትና መጅልስ በልማት ይገናኛሉ፣ በሰላም ይገናኛሉ፣ በኢትዮጵያ ጉዳይ ይገናኛሉ፣ መሰል አጠቃላይ ነገሮች አሉና ያንን እና የሙስሊሙ ማህበረሰብ መብት በዚህ ተቋም ላይ የሙስሊሙ ማህበረሰብ መብት አመራሮቹን በመምረጥ ላይ፣ መሪዎቹን በመተካት መሰል ነገሮች ላይ በደንቡ የሚወሰኑ ውስጣዊ ጉዳዮች ናቸው። ሌሎች የመብት ጥያቄዎች ግን እንደ ሀገር አሁንም መንግስትና ሙስሊሙ ተራርቆ መቀጠል አይችልም። ለመስጊድ መሬት መጠየቅ ይሁን ሌሎች ሌሎች ጉዳዮችም ዩኒቨርሲቲ፣ እስላማዊ ዩኒቨርሲቲ ኢትዮጵያ ውስጥ አንድም የለም። ልስራ ግን መንግስት ጋር ነው ያው ሀገር የሚያስተዳድረው እሱ ስለሆነ ከመሬት ጋር ከመሰል ነገሮች ጋር የተያያዙ ሌሎችን ጉዳዮችን ይኖራሉ እና የዚህኛው ጥያቄ መመለስ ሌሎች በርካታ ሊመለሱ የሚገባቸው ጥያቄዎችን እስከዛሬ የተነሱ ወደፊት የሚነሱ ትልቅ መሰረት ጥለዋል። ግን ሁሉ ነገር አለቀ ማለት አይደለም። ሰኔ አምስት ሁለት ሺህ አስራ ሁለት ዓመተ ምሕረት የኢትዮጵያ ፓርላማ ካጸደቃቸው አዋጆች ሌላኛው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምክር ቤትን ሕጋዊ ሰውነት የሚሰጥ ነው። የዓለም አቀፍ ኢትዮጵያውያን ኤቫንጀሊካል ቤተ ክርስቲያን ዋና ፓስተር ሃምፍሬ አሊጋዝ የእምነቱ ተከታዮች እዚህ ቀን ላይ ከመድረሳቸው በፊት ድምፃቸውን የሚያሰሙበት ተቋም ይመሰረት ዘንድ እምነታቸውን በነፃነት የሚከተሉበት ሁኔታም ይፈጠር ዘንድ በሞከሩባቸው ዘመናት ውስጥ ያዩአቸው ፈተናዎች ጥቂት አለመሆናቸውን ያወሳሉ። ወደ ቀዳማዊ ኃይለስላሴ ያመሩ የእምነቱ አባቶች ፊት እንደተነሱ መስማታቸውን የሚናገሩት ፓስተር ሀንፍሬ የደርግና የኢህአዴግ ዘመናትም የየራሳቸውን አስቸጋሪ ሁነቶች እንደተዉ ያስታውሳሉ። በደርግ ጊዜ በጣም ይባሰበት ሁኔታ ነበር። አማኝ መሆን በዛ ዋጋ የሚያስከፈል ነበር። ስለዚህ ብዙዎችም፣ አንዳንዶቹም ያልጸኑ ክርስቲያኖችም ይደብቁ ነበር አማኝ መሆናቸው። ምክንያቱም አማኝ ከሆኑ ስደት ይገጥማቸዋል እንደገና በኢህአዴግ ጊዜ ደግሞ በእርግጥ እንደዛ አይነት ስደት ባይኖር ነገር ግን ተቀባይነት አልነበረውም። እንደገናም ደግሞ በዚህ እንደ ማህበር ወይም እንደ እድር ተቆጥሮ በየአመቱ ፈቃዱ መታደስ አለበት፣ ኦዲት መደረግ አለበት። ብዙ እንግልት አለው። ፓስተር ሀምፍሪ አሊጋዝ የአሁኑ አዋጅ ከሚፈጥራቸው መልካም ውጤቶች አንዱ የእምነቱ ተከታዮች ለትውልድ ሀገራቸው ሊያደርጓቸው የሚፈልጓቸውን በጎ ስራዎች በተሻለ ተነሳሽነት እንዲፈጽሙ የሚያበረታታ መሆኑ ነው ይላሉ። በጣም ደስተኞች ሆነናል። ምክንያቱም ደስተኞች የሆንነው ለምንድን ነው? ህጋዊ እውቅና ማግኘት ቀላል ነገር አይደለም። እንደ ሌሎቹ ቤተ እምነቶች እኛም ደግሞ ተቆጥረን የሃይማኖት እኩልነትና የሃይማኖት ነፃነት አግኝተን እንደ ልባችን እግዚአብሔርን ለማምለክና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል። በሌላ በኩል ደግሞ አሜሪካም ሆነ በካናዳ በአውሮፓም ያለን ወንጌል አማኞች ሁልጊዜ አገራችንን ለመርዳት በማንኛውም በችግር ጊዜ ከጎን ለመቆም ሁሌ ዝግጁ ነን። ለምሳሌ በድርቁ ጊዜ ገንዘብ እያሰባሰብን ምን እያልን ገንዘብ እንሰጣለን። እንደገናም ደግሞ በግል የተለያዩ አገልግሎቶችን እንሰጣለን። ለምሳሌ እኛ ዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን ብዙ ፕሮጀክትን ነው ያደረገችው እዛ። እንደ ኢትዮጵያውያኖች ትርኢት አልደረግም። ይሄ ችግር ነበረ። በዚህ በኢህአዴግ ጊዜ ነው የገጠመኝን። ነው እንዴት ነው ድጋፍ አልነበረንም። አይዟችሁ የሚባል ነገር አልነበረም። እየታገልን ሀገራችንን ስለምንወድ ህዝባችንን ስለምንወድ ብቻ ነበረ። አሁን ግን እንዲህ አይነት ሲከፈትልን በር ሲከፈትልን፣ እንዲህ አይነት አዋጅ ሲታወጅልን ደስ ብሎን ከዚህ በላይ በበለጠ ሀገራችንን ለመርዳት ህዝባችንን ለመርዳት ከቤተ ከአቢያተ ክርስቲያናት ጎን ለመቆም ልባችን ተነሳስቷል። ፓስተር አምፍሪ አሊጋዝ አዋጁ ሰዎች በእምነታቸው ምክንያት ከሌላው ዜጋ ያነሰ መብት እንደሌላቸው በማስገንዘብ ከሚያላብሰው መልካም መንፈስ መላ ሀገርም ሊጠቀም እንደሚችል አክለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን እንግዶቹንም እናመሰግናለን። ወደ ሳምንታዊው የሴቶችና ቤተሰብ መሰናዶ እንወሰዳችሁ። የሙያ ላይ የተሰማሩና ና የሴቶች ጥቃት ጉዳይ እንደሚቆረቆራቸው የሚናገሩ ኢትዮጵያውያን ዝም አለልም በሚል ሀሳብ በተለያዩ መገናኛ ብዙሀንና ማህበራዊ መገናኛዎች ላይ የሴቶችንና የህጻናትን ጾታዊ ጥቃት እየተቃወሙ ይገኛሉ። ተቃውሞ ከሚያሰሙት አርቲስቶች መካከል ጾታዊ ጥቃት የሚያደርሱ ግለሰቦች ላይ የሚወሰደው እርምጃ ከ20 ዓመት ጽኑ እስራት እስከ እድሜ ልክ ድረስ እንዲደርስ የፊርማ ማሰባሰብ ስራ ጀምረዋል። በአንጻሩ የአዲስ አበባ የሴቶች ህጻናትና ወጣቶች ቢሮ በከተማ ውስጥ ጾታዊ ጥቃቶች ከመፈጸማቸው በፊት ለመከላከል በአዲስ መልኩ መንቀሳቀሱ ለአሜሪካ ድምጽ አስታውቋል። ኤደን ገረመው ድምፃዊ ጸደንያ ገብረ ማርቆስና የአዲስ አበባ ሴቶችና ህጻናት ወጣቶች ቢሮ ኃላፊ ወይዘሮ አልማዝ አብርሃን አነጋግራ ተከታዩን አዘጋጅታለች። የህፃናት ፆታዊ ጥቃቶች መጨመራቸው ብቻ ሳይሆን ጥቃት ፈጻሚዎቹ እንደ አባት ያሉ የቅርብ ቤተሰብ አባላት መሆናቸው ከተነገረ በኋላ በማህበራዊ ሚዲያ ላይ ብዙዎችን ለውይይትና ለንግግር ጋብዟል። ሴቶችና የህፃናት ፆታዊ ጥቃትን በተመለከተ ለውጥ ለማምጣት የህግ ከለላና የወንጀለኛ መቅጫ ህጉ መሻሻል እንዳለበት በማመን ሃሽታግ ዝም አልልም በሚል መሪ ቃል የድረገጽ እንቅስቃሴ ተጀምሯል። እንቅስቃሴው ላይ በከፍተኛ ሁኔታ ግንዛቤ ለመፍጠር እየሰራች ያለችው አርቲስት ጸደኒያ ገብረ ማርቆስ ይህም ማድረግ ለምንዳ ይህን በሴቶችና ህጻናቶች ላይ ስለሚደርስ ጥቃት የቀረበ ፕሮግራም ነበረ። ያንን አስመልክቶ ነው ዝም አልልም የሚለውን እንቅስቃሴ መቅደስ ማስተባበር የጀመረችው። ሀሳቡ ምንድን ነው? በቃ ዝም አንበል ነው። ይሄ ነገር ተደጋጋሚ ቁጥሩ እየበዛና እየጨመረ ተገቢውንም ደግሞ የህግ ሂደትም እያገኘ ስላልሆነ ተሸፋፍሎ የሚያልፍ ነገር ነው ራ ነገር አይደለም። ተደባብሶ የሚያልፍ ነገር ነው። የሴቶች ጥቃት ከሴቶች አልፎ ተርፎ ደግሞ ህጻናቶች ላይ፣ ወንድም ሴትም ህጻናቶች ላይ የሚደርሱ ሲባይ ጥቃት ነው እንግዲህ እያወራን ያለ። በጣም አስከፊ ደረጃ ላይ እየደረሰ ስለሆነ በዛ ላይ ደግሞ አሁን ሰሞኑን ያው ዓለምን በሚያምሰው በኮቪድ ምክንያት ትምህርት ቤቶች ዝግ ናቸው። ስራዎችም አንዳንዴ፣ አብዛኛው ሰዎች ስራ እየሄዱ አይደለም እና ጥቃቱ ደግሞ የሚደርሰው ቤተሰብ አካል ነው ነገር በቃ ሃሽታግ ዝም አልልም የተለያዩ መገናኛ ብዙኃንን በመጠቀም በዋናነት በመንግስት ላይ ጫና በመፍጠር ህጻናትና ሴቶች ላይ ጥቃት የሚያደርሱ ግለሰቦች አግባብነት ያለውና ተመጣጣኝ ቅጣት እንዲያገኙ ግፊት እያደረገ ሲሆን ሴቶች ላይ ለሚደርሱ ጾታዊ ጥቃቶች የተጣለው የእስራት ቅጣት ከ20 ዓመት ጽኑ እስራት በመጀመር የገንዘብ ቅጣትንም እንዲያካትት እንዲሁም ጥቃቱ ህጻናቶች ላይ በሚፈጸምበት ወቅት ደግሞ ወንጀለኛው በእድሜ ልክ ጽኑ እስራት እንዲቀጣ የህግ ማሻሻያ የሚጠይቅ የድጋፍ ፊርማ እያሰ

እድሜ ሁሉ መሆን አለበት። በቃ ችግር አለበት። የአዲስ አበባ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ አልማዝ አብርሃ በአርቲስቶችና በተለያዩ ተጽዕኖ ፈጣሪ ሰዎች የተጀመረው እንቅስቃሴ ይበል የሚያሰኝና ትልቅ ለውጥ እያመጣ ያለ መሆኑን ጠቅሰው ቢሯቸውም የብሎክ አደረጃጀት በሚል የአደረጃጀት አይነት የስነ ጾታ ግንዛቤ ማስጨበጫዎችን ለባለሙያዎችና ለበጎ ፈቃደኛ ሰራተኞች በመስጠት በየመንደሩ እየሄዱ እንዲያስተምሩና ጥቃት ከመፈጸሙ በፊት የመከላከል ስራ ላይ አጠናክረው ለመስራት ዝግጅቱን እያጠናቀቀ መሆኑን ያስረዳሉ። ጋራ እየገመገም እየሰራን ነው ያለ ነው። ጠቅላይ አቃቢ ሕግ ሰብስቦ ከፖሊስ እኛም የአዲስ አበባ ቢሮነን የሚኒስቴር መስሪያ ቤቱን ጠቅላይ ፍርድ ቤትም በተገኝበት ተወያይተናል። አቃቤ ህግ የራሱ ሚና ወስዶ ጠቅላይ ፍርድ ቤት እኛ ሴቶች ና ህጻናት ቅስቀሳ ላይ ሁሉም የሚመለከተው አካል የራሳችን ድርሻ ወስደን እየሰራን ያለ ነው። ይህ ሀገራዊ ነው። ብሎክ አደረጃጀት አለ። ሁሉም ሰው በየብሎኩ የተደራጀበት ና ቮለንተሪ የሆኑ ከህብረተሰብ የተወጣጡ ኮሚቴዎች አሉ። እነዚህ ሊመራ የሚችል ሀይል ስልጣናት ተሰጥተዋል። በራሱ የብሎክ አደረጃጀት በዳሪሳ ደረጃ በከተማ ተዋቅረዋል። መንደር ነች በውስን ብሎክ ላይ በደንብ እዛ ያለው ነዋሪ በደንብ ያውቁታል። ስለዚህ ለህብረተሰቡ ግንዛቤ ይሰጣሉ እናገኘዋለን። የከተማው ነዋሪ በዚህ በብሎካ አደረጃጅ። ስለዚህ እነዚህ መሪዎቹ በየመንደራቸው አንዳንድ ድጋፍም ሲያስፈልግ ከኮቪድ ጋር እነሱ ናቸው የሚያደርሱት ወደ ህብረተሰቡ። የመሰረተ ልማት አለ ድጋፍ የሚያስፈልጋቸው ሰዎች ከመደገፍ ጋር የተያዘች ነች። ስለዚህ ጥቃት መሰረት አድርገው በሰፈራቸው ሰላምና ጸጥታ አላት በኮሚቴዋ ላይ አሁን ሰላምና ጸጥታ በሰፈሩ ላይ ጨለማ ቦታ ካለ ያንን ጨለማ ቦታ መብራት ከማስገባት ይሄ ኮሚቴም ከኛ ጋር ይሰራል ብዬ ነው የማስበው ለሴቶች ለህጻናት ሌላም ወጣት ሊያስፈራ የሚችሉ ኤሪያዎች ካሉ እየተለዩ ለሴቶች እና ለህጻናት ምቹ ከተማ ምቹ እንድትሆን ማድረግ አይነት ያለው ስራ መሰራት ያለበት ነው። ከፈጠረው ግንዛቤ ላይ በሁሉም ቦታ ላይ እኛን የሚደግፍ አብሮ ሊሰራ የሚፈልግ ሀይል ነው እየበዛ ያለው። ስለዚህ በጣም ደስተኛ ነኝ። የህጻናት ጥቃት ሲባል የወንዶች ህጻናት የወንድ ህጻናት ተጠቂዎችም እንዳሉበት በመናገር ወንድ ህጻናትን የሚቀበል ግብረሰናይ መጠለያ ከነገ ጀምሮ ስራ እንደሚጀምር አስታውቀዋል። የወንድ ህጻናት አለ እንዲያም ጥሩ፣ ቶሎ ሕክምና ካልተገኘ በጣም መጥፎ ነው። ተፈራ አንድ ልጅ የተደፈረ ታገኘሽ፣ እዛ አካባቢ ሌላ የተደፈራታቸው ያ ሰው እነዚህ አንድ ልንድ ያለው ሰው የወንዶች የግብረሰዶም ደግሞ በጣም መጥፎ ነው። አንድ ህጻናቶቹ ሲያድጉ ወደዛ አይነት ነገር እንዲሄዱ ነው የሚያደርገው። ዘርም አይተኩም፣ ለጤንነትም መጥፎ ነው። ግብረሰዶም ደግሞ በሃይማኖትም በባህላችንም በእኛ ዘር የተወገዘ ነው። ለወንድ አሁን መጠለያ ያለ አንድ ኦፊስ የሚባል ንጆ ነው የሚያስተዳድረው ና አሁን ሱራሱ ከኮቪድ ጋር መቀበል አቅቱ ቀበል ነበር አሁን ልቀበል ነው ብለው ለመቀበል ዝግጅታቸው ሲያልፏል ዛሬና ነገር እንቀበላለን ብለው ነበረ። ዛሬ ጠዋት ደሮ ነው መወገዝ ያለበት ጉዳይ ነው። አርቲስት ጸደንያ ወላጆች ከልጆቻቸው ጋር በግልጽ መወያየትና ልጆቻቸው ጋር አብረው የሚውሉ ሰዎችንም እንዲያስተውሉ ትመክራለች። ህጻናት ለሚያዘለብሉበት ምክንያት የታወቀ ነው። ህጻናቶች ላይ በቀላሉ ጫና ማድረስ ይቻላል። ማካለል ይቻላል። ማሰራራት ይቻላል። ስለዚህ ምን ምን ነገሮች ከግምት ውስጥ በመክታት ቤተሰቦቹን ቢሆኑ ልጆቻቸውን ጠር ከመቼም ጊዜ በላይ ልጆቻቸው መቅተው ማየት አለባቸው። በልጆቻቸው አካባቢ ያሉትን ሰዎች መቅተው ማወቅ አለባቸው። ሰዎች ከልጆቻቸው ጋር ቅርበት ያስፈልጋል። ቅርበት በፍቅር በመነጋገር በኮት ያስፈልጋል። ሀሽታግ ዝም አልልም ባለፉት አስር ቀናት ውስጥ ከአስራ ዘጠኝ ሺህ በላይ የሚሆኑ ሰዎችን የድጋፍ ፊርማ ያሰባሰበ ሲሆን አሁንም ጥቃት ፈጻሚዎቹ ለወንጀል እስኪቀርቡና በወንጀለኛ መቅጫ ሕጉ ላይ መሻሻል እስኪደረግበት ድረስ ግፊት ለማድረግ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ስርጭት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና እደሩ።